አመሰግናለሁ አሉላ፣ እንዳልከው ምርጥ ምርጥ ያልኳቸውን እንግሊዝኛ ዜማዎች ወደ አድማጮቼ ለማድረስ ተዘጋጅቻለሁ። እንደምን አመሻችሁ፣ እንደምን ሰነበታችሁ፣ ውድ የሙዚቃ ቃና አድማጮቻችን ሳምንቱን በሙሉ ስትከታተሉት የቆያችሁት የአሜሪካ ድምጽ ሬዲዮ ጣቢያ መደበኛ የምሽት ዝግጅት አብቅቶ ዘና የምትሉበት የሙዚቃ ቃና መሰናዶ ላይ ደርሰናል። እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል ምርጥ ምርጥ ጣመ ዜማ ያላቸውን ሙዚቃዎች መራርጬ ስለ ዜማዎቹና ስለ አቀንቃኞቹ መረጃን እየሰጠው አብሬያችሁ የማመሸው ጽዮን ግርማ ነኝ። አብራችሁ ይቆዩ። to the fire, dream, dream. No need to hide. don't overreact. You said you've been to the sky. We'll go beyond that. You've been here before. Remember these things, this world's not for us, it's not what it seems, you'll learn to love as a dream. ቅዳሜ ደስ የምትል ቀናት፣ ቅዳሜ ለህፃናት፣ ቅዳሜ ለወጣቶች፣ ቅዳሜ ለቤተሰብ ምርጥ ቀናት። ለአብዛኛው ኢትዮጵያዊ ቢያንስ በአንድ ዓመት አንድ ቅዳሜ አንድ ትዝታ እንጥላለት ታልፋለች የሚል እምነት አለኝ። ታዲያ ለምን የዛሬዋን ቀን ተስፋ ለቆረጡ ለአዘኑ፣ ለተከፉ፣ ወይም ደግሞ ለተደሰቱ አድማጮቼ መንፈሳቸውን የሚያድስ የሚያነቃቃ በጎ ነገር የሚያሳስብ አነቃቂ ዜማዎችን በእንግሊዝኛው አጠራር ኢንስፓይሬሽናል ሶንግስ አልጋብዛቸውም ስላሰብኩ እናም፣ ሀሳብና ምኞትን ወደ ተግባር ለመቀየር የሚያሳስቡ በበጎ አይናችን ከተመለከትናት ዓለም ቆንጆ እንደሆነች የሚሰብኩ አስደሳች ሙዚቃዎችን መራረጥኩ። መረጃዎች ከድረ ገጾች ሳፈላልግም ሀያ አምስት የምንጊዜም ምርጥ አነቃቂ ዘፈኖች ወይም ኢንስፓይሬሽናል ሶንግስ አገኘው። ከነዚህ ውስጥ ምርጥ ናቸው ያልኳቸውን ጥቂቶቹ መራርጫ ዘጋቸው። እንደምትወዷቸው አምናለሁ። በመግቢያዬ ላይ ያስደመጥኳችሁ የመጀመሪያ ምርጫ ያደረግኩት ሙዚቃ ግጥም ካነሳሁት ሀሳብ ጋር ግንኙነት የለውም። ድምፃዊው ግን ከሀሳቡ ጋር በቀጥታ ይገናኛል። አንድ ወጣት የዓላማ ጽናትና ቁርጠኝነት ካለው ያሰበበት ቦታ መድረስ እንደሚችል ማሳያ ወጣት ነው። የአርኤን ቢ አቀንቃኙ ኢትዮጵያዊ የዘር ግንድ ያለው ዓለም አቀፍ ዝናን በእጅጉ እየተጎናጸፈ የመጣው ድምጻዊው አቤል ተስፋዬ ከኢትዮጵያውያን ወላጆቹ የተወለደው ድምጻዊው አቤል ተስፋዬ በአሁኑ ወቅት በዓለም አቀፍ የሙዚቃ መድረኮች ላይ ከፍተኛ ቦታን የያዘ ድምጻዊ ነው። አቤል ተስፋዬ በመድረክ ስሙ ዘ ዊኬንድ የሚል መጠሪያው ይታወቃል። የ ሀያ ስድስት ዓመቱ አቤል ተስፋዬ በኦንቶሪዮ ካናዳ ስካርቦሮ በተባለ ቦታ የተወለደው አቤል ከኢትዮጵያዊ እናትና አባቱ ቢወለድም አባቱ ግን አብሮት አልነበረም፣ አላሳደገውም። ያሳደጉት እናቱና አያቱ ናቸው። እናቱ ቀንና ማታ የሰራች ቤተሰቡን ማስተዳደር ስለነበረባት እድገቱ ከአያቱ ጋር ነበር። አብዛኛውን ጊዜ ያሳለፈው አማርኛ ቋንቋ ከሚናገሩት አያቱ ጋር በመሆኑ አማርኛን አቀላጥፎ መናገር ይችላል። አቤል የ17 ዓመት ልጅና የሁለተኛ ደረጃ ተማሪ ያለ ግን ድንገት ትምህርቱን አቋርጦ አርብ ቀን ወደ ቤቱ ሳይመለስ በዛው ቀረ። በቀጣዩ ቀን ቅዳሜም ከጓደኞቹ ጋር ሆኖ ዘ ዊኬንድ የሚል የሙዚቃ ቡድን አቋቋመ። ለባንዱ ዘ ዊኬንድ የሚል መጠሪያ የሰጠው ሙዚቃ የጀመረበትን ቅዳሜን ለማስታወስ ነበር። አቤል በ2010 ዓ ም ካለ ስሙ ስራዎቹን በድረገጾች ለቀቀ። ስራውም እጅግ ተወዳጅ ሆናለት። ዓለም አቀፍ ብዙሃን መገናኛና ታዋቂ ሙዚቀኞች አቤልን ከፖፑ የሙዚቃ ንጉስ ማይክል ጃክሰን ጋር እያወዳደሩ ከማይክል በኋላ የተፈጠረ ማይክልን የሚተካ ድምፃዊ ያሉ እያሉ አሞካሹት። የኤምቲቪው ልዩ ዘጋቢ ጆን ኔሪስ በይፋ ወጥቶ ከማይክል ጃክሰን ቀጥሎ የተፈጠረ ምርጥ ፈርጥ ሲል አሞካሸው። በሁለት ሺ አስራ ሁለትም የኤምቲቪ ኦ ቴሌቪዥን ስራዎቹን በድረገጽ ጀምሮ ከፍተኛ ደረጃ የደረሰ ድምጻዊ በሚል ሽልማት ሰጠው። በሁለት ሺ አስራ ሁለት የቢኢቲ ሽልማት ማለትም ብላክ ኢንተርቴንመንት ቴሌቪዥን ሽልማትም አሸናፊ ሆኗል። ከዚህ በተጨማሪም በተለያዩ ሽልማቶች ላይ ታጭቷል። አሁን በርካታ ኮንሰርቶችን እየሰራ ይገኛል። በዓለም ላይ በሙዚቃው ዘርፍ እጅግ ዝነኛ ከሆኑ ድምጻውያን ጋር በመስራት ላይም ይገኛል። በሰኒዮር መጨረሻ ላይ የተካሄደው የ2015 የቢኢቲ ማለትም ብላክ ኢን ኢንተርቴንመንት ቴሌቪዥን ሽልማት ዝግጅት ላይ ተገኝቶ የሚሊዮኖችን ቀልብ ስበዋል። እስቲ በዚሁ መድረክ ላይ ከዝነኛው አሊሻ ኪስ ጋር አብሮ የተጫወተውን ልጋብዛችሁ። ሙዚቃው የተወሰደው ከመድረክ ላይ በቀጥታ በመሆኑ የተመልካቹ ምላሽ ከነ ከነስሜቱ አብሯል አቤል ተስፋዬ ከአሊሻ ኪስ ጋር ተስፋ ቀጥሎ የሚወስዳችሁ አነቃቂ ወይም ሞራል ሰጪ ወዳልኳቸው ዜማዎች ነው። አይ ብሊቭ አይ ካን ፍላይ አርኬሊ በ1996 ዓ ም ስፔስ ጃም ለተሰኘው ኮሜዲ ፊልም የተጫወተው ነበር። አንድ ሰው አላማና ህልም ከሌለው ምንም ነገር ማሳካት እንደማይችል፣ ካለምን፣ ካቀድን፣ ካሰብን ግን ክንፍ አውጥተን መብረር እንደምንችል የሚናገርበት ዜማው ነው። አርኬሊ አይ i can't fly i used to think that i could not go on. and life was nothing but a lie so. but now i know the meaning of to love I mean, just believe it, there's nothing to it, I believe I can fly, I believe I can just God. Loud. Sometimes silence can seem so loud. There are miracles in life I must achieve, but first I know it starts inside. I just believe it. There's nothing to it. I believe I can fly. I believe I can touch the sky. I think about it every night and day. Spread my rock and fly. Mm -hmm. yeah. ሌላው ምርጫዬ ሂሮ ነው። የማሪያ ኬሪ ማርያ ኬሪ ይህንን ዜማ የለቀቀችው በ1993 ዓ.ም ነው። የግጥሙ ሀሳብ ማንም ሰው በማንነቱ ውስጡ ባለው ነገር መፍራት እንደሌለበት፣ አንድ ሰው ፍርሃት ሲሰማው ውስጡን ማዳመጥና በደንብ ወደ ውስጡ መመልከት እንዳለበት፣ ያን ጊዜ ውስጡ ያለውን ጀግንነት የሚፈልገውን ነገር ማድረግ የሚያስችለውን ማንነት ማግኘት እንደሚችል መልእክት የሚሰጥ ዜማ ነው። ተስፋ ጥሎ እንደሄደ ሲሰማ ውስጥን ተመልከት፣ ጠንክር፣ በመጨረሻም ውስጥ ያለውን ጀግንነት ታገኘዋለህ ትላለች ማሪያ ኬሪ በሂሮ። If you reach into your soul and the sorrow that you know will melt away, and then it The world alone. The no one which is out of hand for you. ሂሮ ወደ ግሎሪያ ጌነር አይ ዊል ሰርቫይቭ ልውሰዳችሁ። ግሎሪያ በዚህ ዘፈኗ አንድ ሰው ከፍቅረኛው ወይም ከትዳር አጋሩ ጋር ከተለያየ በኋላ እንዴት ጠንካራ መሆን እንደሚችል እየዘረዘረች ታቀነቅናለች። አይ ዊል ሰርቫይቭ ቀን አላለሁ፣ መኖር እችላለሁ፣ እነሳለሁ ትላለች ግሎሪያ ጌነር። በመራረጥኳቸው ዜማዎች ዘና ስትሉ እንዳመሻችሁ ተስፋ አደርጋለሁ። የስቱዲዮ ሰዓት ባይገድበኝ ደግሞ ቀሪውን ሰዓት አብሬያችሁ በቆይ በወደድኩ ነበር። ነገር ግን ቦታውን ለዜና አቅራቢዋ ቆንጂ ታዬ እንድለቅ እየተነገረኝ ነውና that's what friends are for ሲሉ ስቲቪ ወንደር፣ ኤልተን ጆን፣ ዲዮን ዋርዊክ፣ ግላዲስ ናይት በጋራ ባቀነቀኑት ዜማ ልሰናበት በክፉም ሆነ በደግ ጊዜ ጓደኝነት ስላለው ውበት ይናገራሉ። እስካሁን ድረስ አብሬያችሁ የቆየሁት ጽዮን ግርማ ነኝ። በእኔ በኩል ደህና ደሩ She never go away well, then so